የሉሲ ቅሪተ አካል የሰውን ልጅ ለመረዳት ያላትን አስተዋጽኦም ተማራማሪዎች አደነቁ። ሉሲ ወይም ድንቅነሽ የተብላ የተሰየመችው ቅሪተ አካል በአፋር ክልል ከተገኘች ዘንድሮ ህዳር 15 ቀን 1967 ዓመተ ምህረት ማለት ነው። የተገኘችው 50 ዓመቷን ደፍናለች። የትግርኛ ክፍል ባልደረባችን ገብረ ገብረ መድን አካሏን ቅሪታ አካሏን ካገኙት ዶናልድ ጆንሰን እንዲሁም ከሉሲም በዕድሜ ቀደም ያለችውን ሌላ ቅሪታ አካል ያገኙትን ዶክተር ዘረሰናይ አለምሰገድን አነጋግሮ ዘገባ አጠናቅሯል። እንግዲህ ወልዴ እንደሚከተለው ይዞታል። በአፋር ክልል በአዋሽ ወንዝ አቅራቢያ በምትገኘው አላዋ ከተማ በስተደቡብ በአንድ ፀሐያማ እሁድ ጠዋት ነበር። አሜሪካ ከሚገኘው የቺካጎ ዩኒቨርሲቲ የሶስተኛ ዲግሪ አዲስ ምሩቁ ዶናልድ ጆንሰን ቅሪታ አካል ለመፈለግ ተመራጭ ቦታን ያገኙት። ቅሪታ አካል ፍለጋው የተደረገው በአጋጣሚ አልነበረም። የዝሆን፣ የአሳማ፣ የአውራሪስና አጋዘን ቅሪታ አካላት በአካባቢው ከዚህ በፊት ተገኝተዋል። ዶናልድ ጆንሰን እድለኛ ሆኖ የሰው ቅሪታ አካል እንደሚያገኙ ተስፋ ነበራቸው። በቀኝ ትከሻዬ በኩል ተመለከትኩ። አንድ ትንሽ የአጥንት ስባሪ አየሁ። ከእጅ አጥንቶች አንዱ እንደሆነ ተረዳሁ። እጃችንን እንድናጥፍና እንድንዘረጋ የሚያስችለን አጥንት ነው። መጀመሪያ ሳየው ምናልባት የዝንጀሮ ይሆናል የሚል ግምት ነበረኝ። በጣም ትንሽ አጥንት ነበረ። ቀረብ ብዬ ይበልጥ ስመረምረው ግን የሰው ዝርያ አጥንት እንደሆነ ማየት ቻልኩ። ስፍራውን እንደገና ስመለከት የራስ ቅልና የመንጋጋ ከፊል አጥንቶችን አገኘሁ። የአንድ ሙሉ ቅሪታ አካል ክፍሎች ነበሩ። 3.2 ሚሊዮን ዓመት ዕድሜ ያስቆጠረና 40 በመቶ ሙሉ የሆነ ቅሪታ አካል በማግኘት ዶናልድ ጆንሰን ትልቅ ከሚባሉት ግኝቶች የአንዱ ባለቤት ሆነዋል። ሉሲ ወይም ድንቅነሽ ከተገኘች አምሳ ዓመታት ተቆጥሯል። የሉሲ መገኘት የሙያ ሕይወታቸው እንዲቀየር ማድረጉ ብቻ ሳይሆን የሰው ልጅ በዘመን ብዛት እንዴት እንደተቀየረ ለመረዳት አስችሏል ይላሉ፣ በአሪዞና ዩኒቨርሲቲ የሰው ልጅ አመጣጥ ጥናት ተቋም መሥራችና ኃላፊው ዶናልድ ጆንሰን። ዶናልድ ጆንሰን ድንቅነሽ የተገኘችበትን አምሳኛ ዓመት ምክንያት በማድረግ ከአፍሪካ ቀንድ ጋር ባደረጉት ቃለ ምልልስ ቀጣዩን አክለዋል። የሉሲና ሌሎች ያገኘናቸው ቅሪታ አካላት የሚነግሩን የሰው ልጆች ሁሉ ከአፍሪካ መምጣታቸውን ነው። አፍሪካ የሰው ፍጥረት መገኛ መሆኑንና የተለያየ ቀለም፣ የዓይን ቅርጽ፣ የፀጉር ልዩነት ቢኖረንም የጋራ ቅድመ ታሪክ እንዳለን ነው። ሁላችንም የአፍሪካ ዘረመል ተሸክመናል። የድንቅ ነሽ መገኘት በርካታ ተመራማሪዎች በጥናት ዘርፉ ላይ እንዲያተኩሩና ወደ አፋር እንዲያቀኑ አድርገዋል። ከነዚህ ውስጥ በራሳቸው ግኝት ያስመዘገቡ ኢትዮጵያውያንም ይገኙበታል። ዶክተር ዘረሰና ያለም ሰገድ አንዱ ናቸው። በቺካጎ ዩኒቨርሲቲ በሰው ልጅ ቅሪታ አካል ላይ ምርምር ያደርጋሉ። ድንቅነሽ በዕድሜ ረጅምና በአንጻራዊም ሙሉ የሆነች ቅሪታ አካል እንደሆነች ይናገራሉ። የሰው ልጅ ሂደትን በተመለከተ ያለንን እውቀት አሳድጓል። ማለትም ሉሲ ከመገኘቷ በፊት ቀደምት የሰው ልጆች ሌሎች መራመድ ከሚችሉ ፍጥረታት ውጪ ማለት ነው ከሁለት ሚሊዮን ዓመታት በፊት ይኖራሉ ተብሎ ይገመት ነበር። በሉሲ መገኘት ግን በአንድ ሚሊዮን ዓመታት ጨምሮ የሰው ልጅ ከሦስት ሚሊዮን ዓመታት በፊት ይኖር እንደነበር ታውቋል። ሉሲ አሁንም በመስኩ ለሚደረጉ ግኝቶች መለኪያ ነች። በመሆኑም አሁንም እየቀጠለ ያለ ግዙፍ ተጽዕኖ አላት ሲሉ አክለዋል ዶክተር ዘረሰናይ። በአዲስ አበባ የኮሌጅ ትምህርታቸውን በማጠናቀቅ ላይ የነበሩት ዶክተር ዘረሰናይ የሉሲ ቅሪታ አካል በተቀመጠበት ብሔራዊ ሙዚየም እንዲሰሩ ይመደባሉ። በዛም የዶናልድ ጆንሰንን ሉሲን ጨምሮ ከመላው ዓለም የተሰባሰቡ ቅሪቶችን የማጥናት እድል አገኙ። በእንደ አውሮፓን አቆጣጠር 2000 ዓ ም ዘረሰናይ የራሳቸውን ግኝት ይዘው ብቅ አሉ። ቅሪታ አካሉ 60 በመቶ ሙሉ ሲሆን ከድንቅነሽ 150 ሺህ ዓመታት በፊት የኖረችና በሁለት ተኩል ወይም ሦስተኛ ዓመቷ ሕይወት ያለፈ አዳጊ እንደነበረች ተገምቷል። ሰላም ሲሉ የሰየሟት ቅሪታ አካል አዳጊ መሆኗም ግኝቱን ልዩ እንደሚያደርገው ተናግረዋል። አብዛኞቹ የምናገኛቸው ቅሪታ አካላት በጎልማሳ ዕድሜያቸው ያሉ ናቸው። እናም በብዙ መልኩ ሰላም ረዥም ዕድሜ ያላት ደግሞም በቅሬታ አካል ምርምር ታሪክ ውስጥ በአንጻራዊ ሙሉ የሆነች አዳጊ ነች። ለሳይንሳዊ ማህበረሰቡ ያላት አስተዋጽኦም ትልቅ ክፍተትን መሙላቷ ነው። የአዳጊዎችን ወይም የሕፃናትን ቅሪታ አካል አግኝተን አናውቅም። የሉሲ እና ሰላም መገኘት ሀገሪቱን ለማስተዋወቅ ሚና እንዳለውም ዶክተር ዘረሰናይ ጠቁመዋል። የኢትዮጵያ ቱሪዝም ኮሚሽን አሁን የሚጠቀምበት መሪ ቃል ምድረ ቀደምትን የሰየምኩት እኔ ነኝ። የሉሲና ሰላም እንዲሁም የሌሎች ቅሪተ አካላት መገኘትን መሰረት በማድረግ ነው፣ አገሪቱ የሰው ልጅ መገኛ ምድረ ቀደምት እንዲሁም ቡናን ጨምሮ የሌሎችም ነገሮች መገኛ መሆኗን ለማሳየት የፈለግኩት። ሰላም የተገኘችበት አካባቢ በአፋርና በኢሳ ጎሳዎች መካከል በመሬት ይገባኛል ግጭት የሚካሄድበት አደገኛ ስፍራ በመሆኑ እና ቅሬታ አካሉን ለመመልከት የሚመጣውም ሰው ባቀረበው ሐሳብ መሠረት ነበር ሰላም ሲሉ የሰየሟት። በሁለቱ ጎሳዎች መካከል አሁንም ግጭት በመኖሩ ሰላም እንዲፈጠር ይመኛሉ። በአፍሪካም ሆነ በሌሎች የዓለም ክፍሎች የምናየው ችግር በአካባቢያችን ስላለው ነገር ጥሩ የሆነ ወይም ሳይንሳዊ የሆነ መረዳት ባለመኖሩ ምክንያት የተፈጠረ ነው። በመሆኑም አዲሱ ትውልድ የሳይንስና ቴክኖሎጂ ጉጉት እንዲያድርበትም አበረታተዋል።